ምግብን እንደ ማህበራዊና ሙያዊ ውህደት ማስገኛ መንገድ አድርጎ በመውሰድ ነበር ፉድ ስዊት ፉድ በተሰኘው መንግስታዊ ያልሆነ ተቋም እንደ ኤሮፓውያን አቆጣጠር በሁለት ሺ አስራ ስድስት ዓመተ ምህረት የስደተኞች የምግብ ዝግጅት ፌስቲቫልን በፈረንሳይ ውስጥ ማካሄድ የጀመረው የውጭ ዜጋ ስደተኛ የምግብ አብሳይ ባለሙያዎችን በጎ ፈቃደኛ በሆኑ ምግብ ቤቶች የምግብ ማብሰያ ውስጥ ከፈረንሳይ የምግብ አዘ ዘጋጆች ጋር በጋራ ምግብ ማዘጋጀት እንዲችሉ በማድረግ የስራ ሙያዊ ውህደት እንዲፈጠር ከማድረግ ባሻገርም ዜጋውን በስደተኞች ላይ ያላቸውን ግንዛቤ ላይ አዎንታዊ ለውጥ እንዲመጣ ፌስቲቫሉ የራሱን እገዛ እያደረገ መሆኑን የፌስቲቫሉ የዝግጅት አስተባባሪዎች ከሆኑት መካከል ፈረንሳዊቷ ማሪን ማንድሪላ ለዲ ደብልዩ እንዲህ ሲሉ የሚገልጹት። የፌስቲቫሉ ዓላማ ማህበረሰቡ ስደተኞችን የሚያይበትን አተያይ ለመቀየር ነው። ለዚህም የተጠቀምነው ምግብና ጠረጴዛን ነው። ምክንያቱም ሁለት ሰዎች በአንድ ቦታ በአንድ ማብሰያ ቤት ውስጥ ሲያበስሉ፣ ከየትም ይምጡ፣ ምንም አይነት ቋንቋ ይናገሩ፣ አንዳንዴ አንድ አይነት ቋንቋ ላይ ይናገሩ ይችላሉ። ምግብ ግን በራሱ ቋንቋ ነው። ምግቡን ሲያበስሉ ያሸቱታል ይነኩታልም በዚህ በዚህ መንገድ ይግባባሉ። ይህ ብዙ ነገር ይከፍታል። የአካባቢው ነዋሪዎችም ብዙ ነገር ይማራሉ። በሬስቶራንት ውስጥ ያሉትም ከነዚህ ባለሙያዎች ብዙ አዳዲስ ነገሮችንም ሊማሩ ይችላሉ። ስለዚህም ይህ ሀሳብ በዚህ መሰሉ መንገድ በባህሎች መካከል የተሻለ መግባባትን ይፈጥራል። እንደተባበሩት መንግስታት የስደተኞች ተቋምና በፈረንሳይ ውስጥ በስደተኞች ጉዳይ የሚንቀሳቀሱ መንግስታዊ ያልሆኑ ግብረሰናይ ተቋማት የስደተኞች የምግብ ዝግጅት ፌስቲቫል እንዲሳካ ከፍተኛ እገዛ ማድረጋቸውን የሚናገሩት መሬን ፌስቲቫሉ ከፌስቲቫልነትን ባለፈ የምግብ ዝግጅት ባለሙያ የሆኑ ስደተኞች የስራ ስልጠናን ጨምሮ እንዲሁም የስራ እድሎችን በማስገኘቱ ረገድም ከፍተኛ አስተዋጽኦ እያደረገ ነው ይላሉ። ፕሮፌሽናል ኩኪንግ አብዛኞቹም በሀገራቸው እያሉ የምግብ ማብሰል ሙያ የነበራቸው ናቸው። የተወሰኑት ደግሞ አሁን እንደ ሙያ የሚሰሩበት አይደለም። ነገር ግን ሙያቸውን ወደዚህ ስራ ለመቀየር የሚፈልጉ ናቸው። ስለዚህ በሙያው በተካኑ አሰልጣኞች እንዲወስዱም ተደርጓል። ከእነዚህም ውስጥ የተወሰኑት የራሳቸውን ሬስቶራንቶች ለመክፈትም ችለዋል። እስካሁንም ወደ 59 በመቶ የሚሆኑት ስደተኛ የምግብ አዘጋጆች ከዚህ ቀደም ከተካሄዱት ፌስቲቫሎች በኋላም የሙያ እድሎች ተከፍተውላቸዋል። ዘንድሮ ለአራተኛ ጊዜ በፈረንሳይ የሚከበረው የስደተኞች የምግብ ዝግጅት ፌስቲቫል ፓሪስን ጨምሮ በቦርዶና፣ በሊል በመሳሰሉ የፈረንሳይ ከተሞች በሚከበረው ዝግጅት ላይ እየተሳተፉ ከሚገኙ የስደተኛ የምግብ አብሳይ ባለሙያዎች መካከል የሶሪያ የኢትዮጵያ የኢራቅና የአርሜንያ የአርሜኒያ ባለሙያዎች ባህላዊ ምግባቸውን በፌስቲቫሉ ላይ እያስተዋወቁ ይገኛሉ። የስደተኞች የምግብ ዝግጅት ክብረ በዓልም ከፈረንሳይ አልፎ ወደ ሌሎች አስራ አራት የዓለማችን ከተሞች መከበር መጀመሩንም ለማወቅ ተችሏል። ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነነኝ ከፈረንሳይ ፓሪስ